የአዲስ አበባው የወጣት ገጣሚያን መድረክ ተዋናይ ናት። ሙዚቃና ግጥም በስልት በሚፈሱበት የኪነት አደባባይ ከእርሷ እንደ ቀደሙት ሌሎች ወጣት ገጣሚያን ሁሉ ግሩም ግጥሟን እዛ ባለው ሙዚቃ ታጅባ አንቆረቆረችው። የምሽቱ የባህል ሁሉ ነው የሚመስለው። አሉላ ጥሩ አድርጎ ነው እዛ የጻፈው። ሰው በዘመን ጅረት፣ ዘመን በሰው ጀርባ እንደገሰገሰ፣ ይኸውልሽ እንግዲህ ክፉ ቀን ደረሰ። ይኸው እንዲሆነ አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ ያለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ። አንቺ ሳትኖሪ አኩኩሉ አይነጋም በሰኞ ማክሰኞ ውብ ቤት አይገዛም። በሌባና ፖሊስ ባባሮች ጨዋታም እንደ ሮጠ ቀርቷል። ማንም ሰው አልመጣም። ህጻናቱ ከቦ አሁንም ቁጭ ብሏል። መሐረቤን ብሎ አንድ ልጅ ይዞራል። ህጻናቱ ከቦ ቁጭ ብሏል። አሁንም መሐረቡን ያየም አየሁኝ አይልም። ብጫቂ መሐረብ መቼ ሆነና ቁቡ ነገረ ጨዋታው አንቺ ነሽ አሰቡ ዘመን በሰው ጀርባ እንደገሰገሰ፣ ይኸውልሽ በቃ ክፉ ቀን ደረሰ። አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ አለቀሰ፣ መሬት ተቆረሰ። እያልሽ ከዚያች ተረት ዓለም የልጅነት ጨዋታ ከምትታወቀው አምሳለ ጋር ወግያሽ ይመስላል። ግጥምሽ ረዘም ያለ ነው። ምልእቲ ኬሮስ ትክክል ነኝ ስምሽን ልክ ነው። እንኳን ደህና መጣሽ ወደ ፕሮግራማችን። እንኳን ደህና ቆያችሁ። እናመሰግናለሁ። እራምሳለ ስለ ማን ስለ ምንድን ነው ስለ ግጥምሽ? እስኪ ያጫውሽን። እራምሳለ ልጆች ሆነን የተጫወትነው ጨዋታ ነው እና ልጅም እያለው ጨዋታው የአጨዋወት ስነስርዓቱ ይማርከኝ ነበረ እና ካደኩ በኋላ ሳስበው ጨዋታው ያ ሁሉ ህፃን እንደዛ ተደርድሮ እራምሳለ የሚላት አምሳለ ማናት ወይም ማንን ነው ሲምቦል ያደረገው ህፃን የፈለጋት አምሳለ ማንስ ብዬ አሰብኩኝና ከዛ በኋላ ያው እንግዲህ ወደ ራሴ አመለካከት ቀይሬው የጨዋታውን ይዘት ሳልበርን እንደዚህ በግጥም ለመጣፍ ነው የሞከርኩት። ገጠምሽ ገፋ አድርገን ስንሄድ ቤትና አገር ቤት እየተባለ የጠፋች የምትመስለውን አምሳለ በዛ በልጅነት ጨዋታ ውስጥ ያለውን አባባል እያነሳሳሽ ተለቆዳለ ስለምትፈለግ ስለ ጠፋች ልጅም በሚመስል ስለ ህይወትም በርካታ ነገሮችን ትዳስሻለሽ። ሰማይ አለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ። በዚያ ናፍቆትና ፍቅር ውስጥ የምትጠበቀው አምሳለ ውስጥ ግን ሌሎች ሀሳቦች ያሉ ይመስላሉ። እስኪ ትንሽ ፈታፈታ አድርጊልን። ምንድን ነው በገጠምሽ ያንጸባረቅ ሽው እንግዲህ ልናገር የፈለግኩት ያው አንተ እንዳልከው ቅድም የሀገሪቱ ጉብል ቀረ ተበትኖ የሚለው ላይ ያው ስደትን የሚያመላክት ነገር አይጠፋውም። ስደት መሀል ላይ እንዳለ አምሳሌን በነገር ላይ ብዙ ሰው ከፈለገ ያው እንደፈለገ ሊያደርጋት ይችላል። እናት ልትሆን ትችላለች። ሀገር ልትሆን ትችላለች። ፍትህ ሊሆን ይችላል ነጻነት ሊሆን ይችላል። ወደ ፈለግከው መንገድ እንዲመጣ ታድርጎ ነው ተደርጎ ነው የተጻፈውና ምንም አይነት አራት ማዕዘን የለውም እዛ ላይ። ልክ አምሳለም የሚፈልጉ ህፃናት ህጻናት መሆናቸው ራሱ በጣም ንጹህ መሆናቸውን ያመለክታል። እነሱ የፈለጓት አምሳለ እነሱ የፈለጓት እነሱ የናፈቋት አምሳለ ብትመጣ ምን ያህል ዓለም ላይ ለውጥ እንደምታመጣ ለሳ እየፈለግኩት ህጻናት ስለሆኑ ነው። ንጹህ ስለሆኑ ነው። ነገር የጨዋታው አንቺ ነሽ ሀሳቡት ያለሽ ያን የመሐረቡን ጨዋታ ታመጪና ዋናው ነገር እሷ መሆኗንም ተተርክ ያለሽ ምልእቲ ይሄ ግጥምሽ የተነበበው አሁን በብዙዎች እየተቀባበሉ እየሰሙት ያለ በተለያዩ ድረገጾችም ላይ ወጥተዋ ያለው አዳዲስ ገጣሚያንም በማፍራት የገነነ ዝና ያተረፈው የግጥምና የሙዚቃ መድረክ ላይ ነው። ፖኤቲክ ጃዝ ትሎታላችሁ። ግጥምን በሙዚቃ ለማለት ይመስለኛል በጃዝ የሙዚቃ ስልት ታጅቦ ሁለቱ ጥበቦች ሁለቱ ስልቶች አንድ ላይ ተዋህደው ጥሩ ጥሩ ስራዎች የአንቺን መሰል ወጣቶች የምታቀርቡበት መድረክ ነው። እስኪ ስለ ራስሽም ንገሪኝ። ይሄ ገን የወጣ የብዙዎችን ቀልብ የሳበ ግጥምሽ ለውይይታችን መነሻ ይሁን እንጂ የግጥም ልማዱ እንዳለሽ ያስታውቃል። ከዚህ ቀደም ግጥሞች ትጽፍ ያለሽ ሌሎች ግጥሞች አሉሽ? አው ልክ ነው። ማለት ግጥም የጀመርኩት ገና የስምንተኛ ክፍል ልጅ እያለሁኝ ነው። ቆይቻለሁ ግጥም መጻፍ ከጀመርኩ ከዚህ ከአየኸው አራም ሳለ ከሚለው መድረክ ላይ ከተቀዳው ግጥም በፊት ሸበሌ ሸበሌ ሆቴል፣ ራስ ሆቴል እና በብዙ መድረኮች ላይ ሌሎች የግጥም ስራዎቼን አቅርቤያለሁ። ከዚህ በፊትም አንድ የስብስብ መጽሐፍ ከሌሎች ገጣሚ ጓደኞቼ ጋር ሆኜ ለጎንደር የላይብረሪ ማሰሪያ ዶኔት የተደረገ አበረከታቸው መጽሐፍ አበርክተናል። ምልእቲ በግጥም እንግዳ እንዳልሆንሽ ከሌሎች ገጣሚያን ጓደኞች ጋር ለህትመት ያበቃችሁትን ጨምሮ በሌሎች መድረክ መስራትሽን ገልጸሽልኛል። በቪዲዮ እንደተመለከትኩት ወጣት ነሽ። ድምፅ ያሳብቅ እንደሆን አላውቅም፣ ግን ለአድማጮችም ቀረብ ለማድረግ ወጣት ገጣሚ ነሽ። ትምህርት ቤት ጨርሰሻል። ስንተኛ ትምህርት ስላንቺ በደንብ እንድንረዳ አንዲት ታዳጊ ልጅ ነው የማየው እዛ ላይ። አዎ፣ ልክ ነህ። እና ያው በህግ ዲፕሎማ አለኝ። የተወሰነ ሰርቼ ነበረ በህግም። ከዛ በኋላ አልቀጠልኩበትም። አሁን የሙሉ ጊዜ ጸሐፊ ነኝ። ፊዴንም እየሰራው ነው የሚገኘው አሁን የግጥም ስብስቦችም ማለት ነው አዎ በሲዲ ለማውጣት እየተዘጋጀው ነው። ቀደም ብለን በመግቢያ ላይ የነበረውን የግጥምሽን ሁለት ስንኞች ልውሰድ። ዘመን በሰው ጀርባ እንደ ገሰገሰ፣ ይኸውልሽ በቃ ክፉ ቀን ደረሰ ይላል። የሚታሰበው ዘመን አዝሎን የሚሄድ ነው የሚመስለው በልማዶ እይታ እና እስኪ በስንኞችሽ መሀል የሚታዩ አንዳንድ ነጥቦችን እንዲሁ ገፋ አድርገሽ ግለጭልን። ያው በግጥሙ መግቢያ ላይ እንዳልከው ሰው በዘመን ጅረት ዘመን በሰው ጀርባ እንደገሰገሰ የውልሽ እንግዲህ ክፉ ቀን ደረሰ ነው የሚለው፣ እና ያው ሰው በዘመን ጅረት ነው የሚሄደው፣ ዘመን እየቆጠረ እድሜውን የሚቆጥር ነው ሰው በባህሪው ማለት ነው። ዘመን ደግሞ በሰው ጀርባ ላይ ሆኖ የማይቆም ያው የሰው ልጅም እኛም መሞታችን አይቀርም፣ ግን ያው ዘር ስለሚቀጥል፣ ህይወት ስለሚቀጥል በሰው ልጅ ህይወት ጀርባ ዘመን እንደገሰገሰ ይኸውልሽ እንግዲህ ከፍ ቀን ደረሰ ይላል ግጥሙና ምንድን ነው ለማሳየት የተሞከረው እዚህ ላይ ያው ረዥም ጊዜ መሆኑን ነው ከጠፋሽ ረዥም ጊዜ መሆኑን በዚህ ወቅልን ነው እያላት ያለው እንግዲህ ገጸ ባህሪው ማለት ነው ሰው በዘመን ድረስ ዘመን በሰው ጀርባ እንደገሰገሰ ጥለሽን እንደ ጠፋሽ ይህ ሁሉ ዘመን እንደሄደ እንደ ተተካን እንደ ተተካካን እስካሁን ድረስ ያው እየፈለግንሻለን እንደማለት ነው ዘመን በሰው ጀርባ እንደገሰገሰ የውልሽ እንግዲህ ክፉ ቀን ደረሰ። ይኸው እንዲሆነ አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ ያለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ። አሉላ ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ያደረገው ውይይት አላበቃም። በሚቀጥለው ሳምንት ይቀጥላል። ሌሎችንም ግጥሞቻንቷ እንቆረቁርልናለች ብለን ተስፋ እናደርጋለን። እናመሰግናለን ምልእቲ።